the የኢትዮጵያ ፓርላማ በነገው ዕለት በሚያካሄደው መደበኛ ስብሰባ የአስቸኳይ ጊዜ አዋጁ እንዲነሳ በሚኒስትሮች ምክር ቤት በቀረበው ሀሳብ ላይ ይወያያል። የምሕረት አሰጣጥና አፈጻጸም በተመለከተ በዚህ የሚኒስትሮች ምክር ቤት የተዘጋጀው ረቂቅ ሀሳብ ከፓርላማው የነገ አጀንዳዎች አንዱ ነው። ይህ ረቂቅ የተዘጋጀው አጠቃላይ የምሕረት አዋጅ ስለመሆኑ ግን እስካሁን ማረጋገጫ አልተገኘም። እስክንድር ፍሬው ተከታይን ልኳል። የካቲት 9 2010 ዓ ም በሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ ነው በነገ ዕለት እንደሚነሳ የሚጠበቀው። የሚኒስትሮች ምክር ቤት በጠቅላይ ሚኒስትር አብይ አህመድ ሰብሳቢነት ከትናንት በስቲያ ቅዳሜ ባካሄደው መደበኛ ስብሰባ አዋጁ እንዲነሳ ወስኗል። ይህንን የሚጠይቀውን ረቂቅ የውሳኔ ሀሳብም ነው ነገ ፓርላማው የሚመለከተው። የሚኒስትሮች ምክር ቤት በዚሁ የቅዳሜ ስብሰባ የአገሪቱን የጸጥታ ሁኔታ መገምገሙንና የተሻለ የሰላም ሁኔታ መፈጠሩን አስታውቋል። በመደበኛው የህግ ስርዓት ማስተናገድ የሚቻልበት ሁኔታ መኖሩን ማረጋገጡን የጠቀሰው እናም ህገ መንግስቱንና ህገ መንግስታዊ ስርዓቱን ከአደጋ ለመከላከል በሚል የተጣለው የአስቸኳይ ጊዜ አዋጅ በነገ ዕለት በይፋ እንደሚነሳ ይጠበቃል። ከሦስት ወራት በፊት ይህንኑ አዋጅ ለማጽደቅ የተሰባሰበው የኢትዮጵያ ፓርላማ በ27 ዓመታት ውስጥ ያልታየ ልዩነት ተንጸባርቆበታል። አዋጁን ለማጽደቅ በተካሄደው የድምፅ አሰጣት 88 አባላት ተቃውመዋል፣ ሰባት ደግሞ ድምፀ ታቀቡ አድርገዋል። የድምፅ አቆጣጠሩን ያልተቀበሉና አዋጁ በትክክል መጽደቁን እንደሚጠራጠሩ የገለጹ ወገኖችም አሉ። የኢትዮጵያ ፓርላማ የነገ ተጨማሪ አጀንዳ የምህረት አሰጣጥና አፈጻጸምን በተመለከተ በሚኒስትሮች ምክር ቤት የተረቀቀው አዋጅ ነው። ከታህሳስ 3 ጀምሮ ለ17 ቀናት የተካሄደውን የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ተከትሎ የፖለቲካ መሪዎች ጋዜጠኞችና ሌሎች ታሳሪዎች ከሆኒ ቤት ወጥተዋል። በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአሸባሪነት የተፈረጁ ድርጅቶችን መሪዎች ጨምሮ በርካታዎች በይቅርታና ክስ በማቋረጥ እየተፈቱ ነው። ይህንኑ እርምጃ አዎንታዊና ገንቢ ሲሉ የገለጹ የተቃዋሚ መሪዎችና የፖለቲካ ተንታኞች ግን ይቅርታውና ክስ ማቋረጡ ዋስትና በሚሰጥ ተጨማሪ አዋጅ እንዲታገዝ እየጠየቁ ይገኛሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ ይህንን ሀሳብ ካንጸባረቁት አንዱ ናቸው። እስካሁን የተወሰዱትን እርምጃዎች በምናይበት ጊዜ ለምሳሌ የክስ መቋረጥና ይቅርታ የማድረግ ነገር በዚህ አይነት በምህረት አዋጅ ካልታገዘና ዋስትና ካልተሰጠው የተቋረጠውን ክስ መቀጠል ይቻላል። የተደረገውን ይቅርታ ማጠፍ ይቻላል። ለምሳሌ ወይዘሮ ብርቱካን ሚደቅሳ በይቅርታ ከወጣች በኋላ አንዳንድ ነገሮችን ተላልፋለች። ይቅርታውን እሱ የቀጠለበትን ሁኔታ አይተናል። ስለዚህ የምህረት አዋጅ ከሆነ አምነስቲ ከሆነ ዋስትና አለው ማለት ነው። ሌላም መንግስት ቢተካ ይህንን የማክበር ግዴታ አይኖርም። ሰሞኑን ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናም ተመሳሳይ ሀሳብ አንጸባርቀው ነበር። ይህን የእስረኞችን ጉዳይ አንድ ጊዜ ቢገላገሉ ነው የሚሻላቸው፣ ለመንግስቱም፣ ለኢህአዴግም ሁሉንም ቢያጠቃልል፣ ለብሔራዊ መግባባቱም ለብሔራዊ እርቁም ተሻለ ይሆናል የሚል ግምታለ። በሚኒስትሮች ምክር ቤት የጸደቀውና ፓርላማው ነገ የሚነጋገርበት የምህረት አሰጣጥና አፈጻጸም ምሁራኑ እያነሱ ካሉት የፖለቲካ ምህረት አዋጅ ጋር የተገናኘ ስለመሆኑ የታወቀ ነገር የለም። ፓርላማው የሚያጸድቀው የፖለቲካ ምህረት አዋጅን ከሆነ ባለፉት 27 ዓመታት በፖለቲካ ምክንያት የተሰደዱትንና ከዚያ በፊትም ሄደው ወደ አገራቸው ለመመለስ ዋስትና የሌላቸውን ሁሉ ተጠቃሚ እንደሚያደርግ ምሁራኑ ይገልጻሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።